ትናንት ቅዳሜ ሰኔ 22 ቀን 2016 ዓ ም ከሰሜን ኢትዮጵያው ጦርነት በፊት ወደ ነበሩበት ጸለምቲ ወረዳ ማይ አይን ቀበሌ ከተመለሱ ተፈናቃዮች መካከል የሆኑት አቶ ሙላው አለማየሁ በእንዳባጉና መጠለያ ለሶስት ዓመታት መቆየታቸው ለአሜሪካ ድምፅ አውስተዋል። አቶ ሙላው ወደ ቀያቸው መመለሳቸውን እንዳስደስታቸው ገልጸው ከመንደራቸው ሰዎች ጋር ቀኑን በደስታ እያሳለፉት እንደሚገኙ አስረድተዋል። ሁለቱ በጣም ነው ተደስተው ቤቱ ገብተዋል። ህዝቡን በጣም ነው የተቀበለ መከላከያው። እስካሁን ድረስ በቃ ቤት ያስረከበ ነው ያለው። አቶ ጉዑሽ አስገዶም የተባሉ ሌላ ተመላሽ ተፈናቃይ በበኩላቸው ወደ ቀያቸው በመመለሳቸው እንዳስደሰታቸው ገልጸው ስጋትም እንዳላቸው ተናግረዋል። ታጣቂዎቹ እስካሁን አልወጡም፣ እንደሰማነውም ትጥቃቸውንም አላወረዱም። ዛሬ ሌሊት ምን ይደርስብን ይሆን በሚል በስጋት ነው ያደር ነው። ህዝቡ እንኳን በደህና መጣችሁ ብሎ በመልካም ነው የተቀበለን። የሚያሳስበን የታጣቂዎቹ ነገር ነው። ትላንት ቅዳሜ ከማይ አይኔ ከማይ አንበሳ ከመድኃኔ ዓለምና ውህደት ከተባሉ ቀበሌዎች የተፈናቀሉ ከ1500 በላይ ተፈናቃዮች እንደተመለሱ ተገልጿል። በዛሬ ዕለትም የሰባት ቀበሌዎች ተፈናቃዮች እንደሚመለሱ ከተፈናቃዮቹ ሰምተናል። በጉዳዩ ላይ የጠየቅናቸው የጠለምት አማራ ወሰንና ማንነት አስመላሽ ኮሚቴ ሰብሳቢ አለቃ አለና አሰጋም ከሰሜን ኢትዮጵያው ጦርነት በኋላ በአማራ ክልል መንግስት ቁጥጥር ስር በገባው የጠለምት ወረዳ የተመሠረተው አስተዳደር የጸጥታ መዋቅር ከሶስት ቀናት በፊት በግዳጅ ስራ እንዲያቆም መደረጉ አስታውቀዋል። በስራ ላይ የቆየው ፖሊስና የጸጥታ መዋቅሩ ወደ አደርቃይ አካባቢ መንቀሳቀሳቸውን ገልጸው እርሳቸው ጨምሮ ሌሎች አመራሮች ግን ከአካባቢው አለመልቀቃቸውን የኮሚቴው ሰብሳቢ ተናግረዋል። በአካባቢው የጸጥታ ስጋት መኖሩን ጠቁመው መንግስትም ይህንኑ ተገንዝቦ ነዋሪው ህብረተሰብ የራሱን የጸጥታ መዋቅር እንዲዘረጋ ማድረግ ይኖርበታል ብለዋል። ህዝቡ ስጋቱ እየገለጸ ነው። በበረሃም በሰርጎ ገብነት አካባቢው እንደሚያሰጋ ቀበሌዎቹ ምንም አይነት የጸጥታ መዋቅር ባለመኖራቸው ምክንያት በሰርጎ ገብነት አካባቢ መቆጣጠር ይችላሉ። በበረሃ ይገባሉ። ግድያ ይበዛል፣ ዘረፋ ይበዛል። ስለዚህ ምንም ያስተዳደር በሌለበት ሰዓት ለተወሰነ ጊዜ መቼ ነው የሚለው ባላውቅም እስካሁን ድረስ ግን ባለው ሶስተኛ ቀኑ አድርጓል። ከበየቦችም የከተማ አስተዳደሩም ስራ ከሚያቆም የጸጥታ ኃይልም ወደ ወጥቷል። የጠለምት የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ እንደ መሆናቸው በአካባቢው ላይ ያላቸውን የወሰንና የማንነት ጥያቄ በቦታው ላይ ሳሉ ማቅረባቸው እንደሚቀጥሉም አለቃለን አሰጋ አክለው አመልክተዋል። ከሰሜን ኢትዮጵያው ጦርነት በፊት የጠለምት ወረዳ እየተባለ በትግራይ ክልል ውስጥ ውስጥ የነበረው አካባቢ ከጦርነት በኋላ የጠለምት ወረዳ ተብሎ በአማራ ክልል መንግስት በተዋቀረ አስተዳደር እየተመራ እንደሚገኝ ይታወቃል። በፌዴራሉ መንግስት እንዲሁም በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ አካባቢዎች አንዱ በሆነው በዚሁ አካባቢ ተመላሽ ተፈናቃዮች ከነዋሪ ህብረተሰብ ጋር በመሆን የጋራ አስተዳደር ካቋቋሙ በኋላ የይገባኛል ጥያቄው በህዝበ ውሳኔ ምላሽ እንደሚያገኝ በፌዴራሉ መንግስት መገለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም